ጊዜው በኢትዮጵያ ቀን አቆጣጠር 2008 ዓ ም ነው። የዛሬ 9 ዓመት ግድም እንደማለት ነው። በወቅቱ በኢትዮጵያ በተለይም ደግሞ ኦሮሚያ ክልል ውስጥ በኢሬቻ በዓል አከባበር ላይ ያጋጠመውን እልቂት ተከትለው ውጥረት የነገሰበት ጊዜ ነበር። በርካቶች ለዓመፅ አደባባይ ወጥተዋል። በብዙ ከተሞች ወደ እስር የተጋዙ ወጣቶችም ቀላል አልነበረም። ታዲያ የወቅቱ የፖለቲካ አለመረጋጋት ቤታቸው ገብቶ ወላጅ አባቱን ያሳጣው በጊዜውም የ15 ዓመት ታዳጊ የነበረው የአርሲ ነገሌ ተወላጅ ሙርቴሳ ፈይሰው እጣፈንተው ፈንታው ስደት ሆነ። የያኔው የ15 ዓመት ታዳጊ ሙርቴሳ ፈይሰው የአስረኛ ክፍል ተማሪም ነበር። የያኔው ታዳጊ የዛሬ ስኬታማ ወጣት ሙርቴሳ ፈይሶ በወቅቱ ለአስገዳጅ ስደት የዳረገውን ጉዳይ ሲያስረዳ እራ ያኔ ከሀገር እንዲሰደድ ያደረገኝ በወቅቱ በኦሮሞ ሕዝብ ላይ ሲደርስ የነበረው መከራ ስቃይ ነው። የነበረው የፖለቲካ አለመረጋጋት ሕይወቴን እንዳመሰቃቀለም ይሰማኛል። በተለይም በወቅቱ በእሬቻ አካባቢ ላይ የደረሰው እልቂት በርካቶቻችን እንዳስቆጣን አይዘነጋም። ከእውነቱ መከሰት ማግስት እሁድ የብሾፍቱ ሆራ አርሰዲ ሬቻ ላይ የነበረውን የበርካቶች መሞት ተከትለው በምንኖርበት በአርሲነጌሌ አካባቢ ላይ የነበሩ በርካታ ወጣቶች ለአመፅ አደባባይ ወጥተን ነበር። ያኔ በ2008 የተፈጠረው ክስተት ነው እንግዲህ ሕይወትን በሙሉ በወቅቱ ያመሰቃቀልብኝ። ከድርጊቱ ማግስት በምኖርበት አርሲናጌሌ በተደረገውም የተቃውሞ ሰልፍ በርካታ ወጣቶች በፀጥታ ኃይሎች መገደላቸውን አስታውሳለሁ። በዚያም ሰልፍ እንዳጋጣሚ በህይወት ልተርፍ ቻልኩ። ሕይወቴ ተርፍ የቻለው በጥይት ተመትቶ የተገደለው ሰው ስር ገብቼ ነው። አስታውሳለሁ እሁድ ለሊቱን በሙሉ ከከተማ ውጭ ተሰብስበን ነበር። ሰኞ ወደ ከተማ ስንገባ ያ ሁሉ ያጋጠመን። እናም ይላል ወጣቱ። በወቅቱ በነበረው አመፅ ነገ ለቤተሰቦቻቸውና ለአገር ተስፋ ሊሆኑ የሚችሉ በርካታ ወጣቶች አልቀዋል። እሱም እንደ ታዳጊ ወጣት ለማገገም እንኳን አዳጋጅ የሆነበት ሕይወቱንም ፍጹም ሌላ መልክ ያሳዘ ክስተት በዚያ ቀን አንድ ብሎ ጀምሯል። በዚያ ሰበብ የተነሳ ያንን ችግር መቋቋም አልቻልኩም ነበር፣ ያሉ ብርቴሳ በዚያ ሳምንት በሙሉ የሞትን በመቅበርና ለቅሶ በመድረስ ሲያልፍ በሳምንቱ መጨረሻ ከበርካታ ወጣቶች ጋር ተይዞ ወደ እስር ቤት ይገባል። ሰሰንራከ ረኮሰን ራ ያኔ አብረውኝ ኳስ የሚጫወቱ አብረውኝ የሚማሩና እንደ ወንድሞቼ የማያቸው ወጣቶችን ከአጠገቤ በሞት ሳጣው በጣም እያዘንኩ እያለቀስኩም ነበርና ደግሞ በእድሜም ገና ልጅ ስለነበርኩ ከእስር ቤቱ በሶስተኛ ቀን ተለቀቅኩኝ ይላል። በወቅቱ ገና የ15 ዓመት ታዳጊ የነበረው ሙርቴሳ ከታሰረበት የአርሲ ነገሌ ወታደራዊ ካምፕ ብፈታም፣ ስጋቱ ግን በዚህ አልተቋጨም። ወላጅ አባቱንም በዚያው ጊዜ በነበረው ዓመፅ ያጣው ይህ የ15 ዓመት ወጣት ሌላ መጥፎ ነገር እንዳይከሰት በሚል ከአካባቢው እንዲሰደድ በአባቱ ወዳጆች ምክር ይቀርብለታል። ለወላጆቹ የመጀመሪያ ልጅ የነበረው የያኔው ታዳጊው ለስደት መዳረሻም ኬንያን እንዲያማትር ሆነ። አከም ብዬ ከነዱፌ ደግሞ መኪና ፊያት ፌሴሬን ዱፌ እርገ ዱፌ እሞ ወደዚያ ሀገር የመጣሁት በፊያት የጭነት ተሽከርካሪ ነው። አስታውሳለሁ። ይዞኝ የመጣው አሽከርካሪ በዚህ አሁን ስራ በፈጠርኩበት ኤስሊ ስምንተኛ ጎዳና ይባላል። እዚህ ቁርብ ቦታ ላይ ነበር ያወረደኝ። ከዚያ በኋላ ግን ሰውም ሆነ ምድሩን አላውቅ፣ የሰው ሀገር ነው። በዚያ ላይ ከቤት ወጥቼ አላውቅም። ብቻ ግራ ገባኝ ሲልም ያስረዳል። በተለይም የመጀመሪያዎቹ ቀናት አሰቃቂ ነበር የምለው ወጣቱ ፖሊስ ስደተኞችን ይዞ ወደ አገር ቤት ይመለሳል ስለሚባል ፖሊስ መስሉኝ ስለነበሩ አንጸባራቂ ለብሰው ሞተር የሚያሽከረክሩትን ሁሉ እሸሽ ነበር በማለት በወቅቱ የሆነውን አስታውሳል። ፖሊስ ሊዮ ብዬ ከነ መቀ ዋን ጅሩ ሶዳ ሌላም ፈተና ቀጠለ። የምላስ የመቀመስን ማጣት፣ በጎዳና ማደር፣ በብርድ ክፉኛ መሰቃየትን የመሳሰሉ የኑሮ ምዕራፍ መጋፈጥ ረኪና ከራረ ብሎ ቤላው ባን ገራ ገራ ታዳጊው ስደተኛ ህይወቱን ለማቆየት ብቸኛው መንገድ ስራውን መስራት ነበር። ስራ ማግኘት ግን ቀላል አልሆነም። በአካባቢ የሚኖሩ ኢትዮጵያውያን ግን አግዘውት በምግብ ቤት የተዘጋጁ ምግቦችን ለደንበኞች የማድረስ ወይም ዴሊቨሪ ስራ ያገኛል። ሆጂ ከነ ሆጃችሁ ፈሞ ሆጂን ኩነስ ነት ዲሊቨሪ ነው። ጀቻ ቱረ ይህ የዴሊቨሪ ስራ በመጀመሪያዎቹ ቀናት ከብዶኝ ነበር። ያንን ከብዶኝ የጀመርኩትን ስራ ግን በኋላ ተስማምቱኝም። ሰባት ዓመት ነው የሰራሁት። ያኔ ግን ቀላል አልነበረም ምግብ ትሸከማለህ፣ ከህንፃ ህንፃ ትሄዳለህ፣ ረጃጅም መንገዶችንም ምግብ ተሸክመ ትንቀሳቀሳለህ። ያ ቀላል አልነበረም። ምክንያቱም ያኔ ይህን የማደርገው በሞቶር አሊያም በመኪና አልነበረም፣ ሁሉንም የማደርገው በጉልበቴ ነበር። ያ ደግሞ ምንም እንኳን እንደ ችግር ቢፈትነኝም እንደ ሰው አበረታኝ። አሁን በስራዬ እንዲሳካልኝ እርሾ ነው የሆነኝ ገሩ አካሆን ጂያአሞሆጃጭ ዶፈሞ ኦኔነት ቶሬ ለድፍን ሰባት አመታት በታማኝነት በትጋት ተቀጥሮ በሰራበት ምግብ ቤት ባገኛቸው ተደጋጋሚ የደሞዝ ጭማሪ ክፍያ ገንዘብን ብቻ ሳይሆን ልምድንም ጭምር ማካበቱን የሚገልጸው የ ሀያ አራት ዓመቱ ወጣት ሙርቴሳ ጊዜው ሲደርስ የራሱ የሆነ ምግብ ቤት እንዴት ወደ መክፈት እንደተሸጋገረም እዚህጋ ያነሳል። ረስቶራንት፣ የራሴን ሬስቶራንት ከዛሬ ሁለት ዓመት በፊት ስከፍት ለራሴ ቆጠብኳት ገንዘብ ላይ በስራ ትጋቴ እምነት የነበረው አንድ እንደ ወንድሜ የማየው ሰው ሁለት ሁ ሚሊዮን የኬንያ ሽሊንግ በብድር አፈላልጎ እንዳገኝ ረድቶኛል። ሌላም እዚህ የሚኖር ኢትዮጵያዊ በዚሁ በስራ አጋጣሚ በተዋወቅነው ና የመቀየር ፍላጎቴን በማየት ሌላ ሁለት ሚሊዮን ብድር አመቻቸልኝ። ለዚህ አበቃኝ ደግሞ ተግቶ መስራት፣ የሰው መውደድ እና ታማኝነት ነው ብዬ አምናለሁ። ጅጅረሙት ለመነገር ጋር አሁን በኬንያ መዲና ናይሮቢ ኢስሊ በሚባል አካባቢ በበርካቶች የምታወቀው ወጣቱ ኢትዮጵያዊ ስደተኛ የከፈተው ሬስቶራንት ተወዶለታልም። ሙርቴሳ እንደምለው ሬስቶራንቱ አሁን ከሁለት ዓመታት በኋላ የተቋቋመበትን ሙሉ እዳ ከመክፈልም አልፎ ለተጨማሪ 31 ሰዎች የስራ እድል በመክፈት የበርካቶችንም ጉሮሮ ወደ መዝጋት ተሸጋግሯል። ይህ ግን ቀላል አልነበረም ይላል ሰልጳን ቱሬ ተንቦ ቶኮ ረቢን ገለጤፈችው አርባዳ ግን ፈጣሪ ማመስገን እፈልጋለሁ። ከኔም አልፎ ለዚህ ሁሉ ሰው የስራ እድል መፍጠሬን ሳይ ትናንት ያሳለፍኩትን ስለማወቅ ኩራትም ደስታም ነው የሚሰማኝ። እኔ ያደረግኩት እኔ ትናንት ያሳለፍኩበትን ስለማወቅ ትንሽ ስራ በብዙ ሰው መስራትን ነው የሚመርጠው። ምክንያቱም በዚህ ብዙ ሰው ይጠቀማል። አንድን ሰው ስራ ፈጥሬለት ራሱን እንዲችል የቻልኩትን ነው የማደርገው። ጂ ጎቻን ቱሬ በምግብ ቤቱ በገንዘብ ስራ ላይ የምትሰራውና በስደት ናይሮቢ ውስጥ የምትኖረው ወጣት ደራርቱ ስራ ማግኘት ቀላል በማይሆንበት የስደት የሚገደድ ህይወት እድሉን ትርጉም የሚሰጠው ነው ብለዋለች። ለእድሉ በጣም አመሰግናለሁ። በዚህ ከተቀጠር አራት ወራት ግድም አልፎኛል። በስራው እድሉም ደስተኛ ነኝ። ይህ መልካም ነገር ነው። እኔን ጨምሮ ወደ 32 ሰራተኞች በዚህ ውስጥ የስራ እድሉን አግኝተን ህይወት እየመራንበት ነው። አበበ ካሳውን ደግሞ በሬስቶራንቱ ሲጠቀሙ ያገኘናቸው ተጠቃሚ ናቸው። የኢትዮጵያ ምግብ ፈልጌ ነው የመጣው። ምክንያቱም ስለመረትኩ ነው። እዚህ የምንመጣው ሁሌ ማለት ነው የምፈልገው ነገር ስለማገኝ በስደት ሲወጥ ለራሱም ሆነ ለሌሎች የስራ ዕድልን ፈጥሮ ወደ ሌላ የስኬት ምዕራፍ ስለማድረግ የሚያማትረው ሙርቴሳ ፈይሶ ግን አላማው በዚህም ስለማብቃት አለመሆኑን ያስረዳል። ያው ገረ ፉልዱረቲ ከሮ ሀዊንክ የጉዳን የወረቢት ነገሴ ብራንች ሆቴል ከናለ በባሌሱን በርባዳ ወደፊት ትልቁ ምኞቴና እቅዴ ፈጣሪ ቢፈቅድ የዚህን ሆቴል ቅርንጫፎች ማስፋት ነው ይፈልገው ከዚህ ሀገር ውጭም ኢትዮጵያውያን በሚበዙበት እንደ ዩጋንዳ ባሉ አገራት እና ወደ ሀገር ኢትዮጵያም ጭምር በመሄድ ስራውን ስለማስፋት አስባለሁ። ሌላም ደግሞ በማገኘው ገቢ በአገር የትምህርት ቤት ብገነባ ደስ ይለኛል። ምክንያቱም የተማረ ሰው ለሁሉም ችግር መፍትሄ መሆኑን ስለማምንበት argadhee fi hamma xiqqoo baradhetti argadhetti yoo ilaale namni barate furmaata rakkoo ta'uu isaa hubadhee jira. Adumaa Cahoochii Zaariyoon Abaqqaan kan zigijjitu gaarsa yemgeetu nabbarku xeenaa isa